ወደ ዕለቱ አብይ ርዕስ እናልፋለን። አቶ በቀለ ገባ፣ አቶ ኦልባና ሌሊሳና ሌሎችም ሰባት ሰዎች እንዲፈቱ የዩናይት ስቴትስ መንግሥት ጫና እንዲያሳድር በመጠየቅ የኦሮሞ ብሔር አባላት የሆኑ ሰልፈኞች በዩናይት ስቴትስ የውጭ ጉዳይ ሚኒስቴር ደጅ ላይ ተገኝተው ድምጻቸውን አሰምተዋል። ሰለሞን አባተ ወደዚያው ሄዶ ተከታዩን ዘገባ ይዞ ተመልሷል። सुठा फ्री अल ከአቶ በቀለ ገርባ እና ከአቶ ኦልባና ሌሊሳ በተጨማሪ በስም የተጠቀሱት ወልቤ ካለሚ፣ አደም ቡሳ፣ ሐዋ ዋቆ፣ መሐመድ መሉ፣ ደረጀ ከተማ፣ አዲሱ ምክሬና ገልገሎ ጉፋ በእስር ላይ እንደሚገኙ የሰልፉ አስተባባሪዎች ተናግረዋል። ሰላማዊ ሰልፉን ያዘጋጁት የኦሮሞ ጥናት ማኅበር በዋሽንግተን ዲሲ እና አካባቢዋ የኦሮሞ ማኅበረሰብ ድርጅት፣ የኦሮሞ ወጣቶች ራሳገዝ ማኅበር፣ የአፍሪካ ቀንድ የሰብዓዊ መብቶች ሊግና የኦሮሞ ድጋፍ ቡድን ናቸው። ሰልፈኞቹ ባለ ስምንት ነጥብ ጥያቄያቸውን ለውጭ ጉዳይ መሥሪያ ቤቱ በጽሑፍ ያስገቡ ሲሆን በአደባባዩ ላይም እነዚህን ጥያቄዎቻቸውን የያዘውን ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በስም የተጻፈውን ደብዳቤ የኦሮሞ ጥናቶች ማኅበር ፕሬዝደንት ዶክተር ሞሲሳ አጋ ሙሉውን በንባብ አሰምተዋል። ዩ ኤን ዘ ዩ ኤስ ገቨርመንት ነምበር ዋን ዩዝ ዮር ኢኖርመስ ኢንፍሉዌንስ ቱ ፑት ፖለቲካል፣ ኢኮኖሚክ ኤንድ ዲፕሎማቲክ ፕሬሸርስ አፖን ዘ ኢትዮጵያን ገቨርመንት ቱ አንኮንዲሽናሊ ሪሊዝ በቀለ ገርባ ኤንድ ሚስተር ኦልባና ሌሊሳ ኤንድ ሰቨን ስምንቱ ጥያቄዎቻቸው የኢትዮጵያ መንግሥት አቶ በቀለ ገርባን፣ አቶ ኦልባና ሌሊሳን እንዲሁም ሌሎቹንም ሰባት የኦሮሞ ተወላጅ የሆኑ በፖለቲካ ምክንያት ተይዘው የረዥም ዓመታት ሥርዓት የተፈረደባቸውን ሰዎች ያላንዳች ቅድመ ሁኔታ እንዲፈታ ዩናይትድ ስቴትስ ብርቱ አቅም ያለውን የፖለቲካ የምጣኔ ሀብትና የዲፕሎማሲ ጫናዋን እንድታሳድር፣ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግሥት የኢትዮጵያን ሕገ መንግሥት እንዲያከብር፣ ከፍርድ ውጭ የሆኑ ግድያዎችንና ንጹሐን ሰዎችን ያለ ክስ ለተራዘመ ጊዜ ማሰሩን እንዲያቆም የአሜሪካ መንግሥት ምክር እንዲሰጥ ዩናይትድ ስቴትስ ለኢትዮጵያ የምጣኔ ሀብት ድጋፍ ከመስጠቷ በፊት የፖለቲካ እስረኞች ሁሉ እንዲፈቱ አስገዳጅ ጫና እንድታደርግ፣ የኢትዮጵያ መንግሥት የኦሮሞን ሕዝብና የሌሎቹንም ሰብአዊ መብቶች ሐሳብን የመግለጽና የመደራጀት ነጻነቶችን እንዲያከብር አሜሪካ እንድትጠይቅ፣ የኢትዮጵያ መንግሥት መሠረታዊ የሆኑ የዜጎችን መብቶች የሚጥሱ አዳዲስ ሕግጋትን ሁሉ በተለይ ጸረ ሽብር የሚባለውን ሕጉን የፕሬስ ሕጉን የረድኤት ድርጅቶች በአገሪቱ ውስጥ እንደ ልባቸው እንዳይንቀሳቀሱ የሚገድበውን የሲቪል ማኅበራት ማቋቋሚያ ሕጉን እንዲሁም ስካይፕንና ሌሎችም የሚዲያ አገልግሎት ዘዴዎችን መጠቀምን ሕገወጥ የሚያደርገውን በቅርብ ያወጣውን ሕጉን እንዲሰርዝ የዩናይትድ ስቴትስ መንግሥት እንዲጠይቅ የኢትዮጵያ መንግሥት ሕገወጥ የሆነውን የኦሮሞ ልጆችን ከይዞታዎቻቸው ማፈናቀልና መሬቶቻቸውን መሸጥ በአፋጣኝ እንዲያቆም አሜሪካ እንድትጠይቅ መንግሥቱ የሃይማኖት ነጻነትን እንዲያከብርና በሃይማኖታዊ ጉዳዮች ውስጥም ጣልቃ መግባት እንዲያቆም የዩናይትድ ስቴትስ መንግሥት እንዲጠይቅ የሚሉ ናቸው። በሁለቱ የፖለቲካ ፓርቲዎች መሪዎች ላይ እስራቱ በተካሄደ ጊዜ አቶ ኦልባና ሌሊሳ የኦሮሞ ብሔራዊ ኮንግረስ ፓርቲ ቢሮ ኃላፊ፣ አቶ በቀለ ገርባ ደግሞ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ሊቀመንበርና የመድረክ ሥራ አስፈጻሚ ኮሚቴ አባል ነበሩ። አቶ ኦልባና ሌሊሳና አቶ በቀለ ገርባ የተያያዙት እኛ ካነጋገርናቸው በኋላ ነው ሲሉ የሰብአዊ መብቶች ተሟጋቹ የአምነስቲ ኢንተርናሽናል የኢትዮጵያ አጥኚና መርማሪ የነበሩት ክሌር ቤስተን እነ አቶ ኦልባና በታሰሩ በአምስተኛው ቀን ለቪኦኤ ተናግረው ነበር። ማል በመጋቢትና በመያዚያ መካከል ሁለት ወይም ሶስት መቶ የሚሆኑ ኦሮሞዎች እንደ ታሰሩ እናውቃለን። ከዚያም ወዲህ በርከት ያሉ ታስረዋል። Well, the two opposition members who were arrested on Saturday, both of them had met with Amnesty just days before they were arrested. One of them, Olbana Lelisa, we met with the day before his arrest. And the other man who's been arrested, Bekele Jerba, we met with four days before his arrest. And we were all... <laughs> ኦልባና ሌሊሳን ከመታሰራቸው ከአንድ ቀን በፊት ነው ያነጋገር ናቸው። ሌላኛው ታሳሪ በቀለ ገርባ ደግሞ ያገኘ ከመታሰራቸው አራት ቀናት በፊት ነው። ከሳቸው ቢሮ ስንወጣም የደህንነት ሰዎች ፎቶግራፍ አንስተውናል። ስለዚህ መታሰራቸው ከአምነስቲ ጋር ከመገናኘታቸውና ከመነጋገራቸው ጋር ግንኙነት አለው የሚል ስጋት ነው በእኛ በኩል ያለው። ያኔ ኢትዮጵያ ውስጥ በይፋ ፈቃድ ተሰጥቷቸው ስራ ላይ የነበሩት የአምነስቲ ኢንተርናሽናል ሰዎች ባልተገለጸላቸው ምክንያት በአፋጣኝ ሀገሪቱን ለቀው እንዲወጡ መታዘዛቸውንና መውጣታቸውንም ክሌር ቤስተን ተናግረው ነበር። አቶ ኦልባና ሌሊሳና አቶ በቀለ ገርባ ነሐሴ 21 2003 ዓመተ ምህረት እንደተያዙ ቪኦኤ ያነጋገራቸው የኦሮሞ ብሔራዊ ኮንግረስ ፓርቲ መሪ ዶክተር መረራ ጉዲና እንዲህ ብለው ነበር። ኦልባናና ከሱ ጋር እሱ አካባቢ ሚዳቀኝ ከሚባል አካባቢ አንድ ወጣት ግርማ የሚባል አለ። ባለፈው ጊዜ አስሮት ቀላል ያልሆነ ድብደባ ነበር የተካሄደበት። ከዛ በኋላ ለማንም ትንፍሽ እንዳትል ተብሎ የሆነ ጫካ ነው ያገኘ። ነው ልጁ እንግዲህ ለአሜሪካኖችና ለአንዳንድ ሰዎች መናገሩ የቀረ አይመስለኝም። በዛ ምክንያት ይመስለኛል እሱንም ጨምሮ ያሰሩት ኦልባና በቅዳሜ መታሰሩን ሰምቻለሁ። በኦልባናም፣ አቶ በቀለ ገርባም ኦሮሞ ሲታሰር ሁልጊዜ የሚለጠፍበት ታርጋ ኦነግ ነው። በጣም የሚገርሚ ደግሞ ኦነግ ዛሬ ጠፍቷል፣ ተበትኗል ተብሎ በኢትዮጵያ ቴሌቪዥን ሬዲዮ ከተነገረ ሁለት ሶስት ቀን በኋላ ደግሞ ሽብር የሚመራ ኦነግን ያገኙና በሱ ብሎ በመቶዎች የሚቆጠሩ ደግሞ አባሎቻችን መልሰው ያስራሉ። አንድ ጊዜ የተደረገ ሳይሆን ሀያ ሰላሳ ጊዜ የተደረገ ነው። ስለዚህ ስሩ ይሰፋል። ኦሮሞ ብዙም ጊዜ እንግዲህ ላለፉት ሀያ አመታት መታሰር መፈታት ለብዙ ሰዎች እንደ ህይወት እየተቆጠረ ነው። አቶ ኦልባና ብቻ ሳይሆኑ ቀደም ሲልም ብዙ አባሎቻችሁ እንደ ታሰሩባችሁ ገልጸዋል። ምን ያህል ይሆናሉ? ከየት ከየት አካባቢ ናቸው? የአሁኑ ዙር መጀመሪያ እስከ ሶስት መቶ ውስጥ ይገቡ ነበር። የተወሰኑቱ ተደብድቦ፣ ተመርምሮ ፖለቲካ ጨዋታ ውጪ እንዲሆኑ ማስጠንቀቂያ እየተሰጣቸው እየተፈቱ አሉ። ቦታዎቹ ብዙ ናቸው። አብዛኛው ኦሮሚያ ማለት ይቻላል። ለምሳሌ ከአለማ ዩኒቨርሲቲ የሚታሰራል። ከጅማ ዩኒቨርሲቲ ነበር። ሉባቦር መስመር የተከፈተ ኮሌጅ ያለ ዛ የታሰሩ ልጆች ነበሩ። ከአዲስ አበባ ዩኒቨርሲቲ የታሰሩ ነበሩ። ፓርላማ አባሎቻችን ለምሳሌ እየነበሩ ከባምቦ መስመር በኋላ ሰው መስመር ታስሯል። የኦሮሚያ ምክር ቤት አባላት የነበሩ ለምሳሌ ከወለጋ የታሰራ ያለ ሻው አካባቢ የነበሩት የታሰሩ አሉ። ስለዚህ እስሩ አንድ ቦታ አይደለም፣ ከየቦታው ነው የሚታሰሩት ማለት ነው። የተገደሉም እንዳሉት ትናገራላችሁ። የእነርሱስ ቁጥር አላችሁ? እኔ በኛ ድርጅት ደረጃ ለምሳሌ ከዘጠና ሰባት ምርጫ ጋር በተያያዘ ወደ ሀምሳ ስድስት አባሎቻችን እና ደጋፊዎቻችን እንደተገደሉ ይታወቃል። ሌላ ባለፈው ምርጫም ብዙም አልተዘገበም እንጂ ወደ አራት ሰዎች ተገለውብናል። ሚዳቀኝ ላይ አንድ ወጣት አባል ችን ተገሎ እንደውም የእኛ አባል ነው ብሎ በሞተ ሰው ሬሳ ላይ የራሳቸው መታወቂያ ሁሉ አውጥቶ የእኛ ነው ብሎ ያሉበት ሁኔታ አለ። በተፈጥሮ ነው ሞቴም ብሎ ነው የተከራከሩት። የልጁ አባት አሜሪካ ኤምባሲ ድረስ መጥቶ አዲስ አበባ መጥቶ ኢትዮጵያ ዩኒየንም ለማንም ልጄ የተገደለው በመንግስት ሚሊሺያ ነው፣ በተፈጥሮም አይደለም። የእነሱ የእነ መረራ አባል ነው እንጂ የመንግስት በፓርቲ አባልም አይደለም ብሎ ሁሉ ነው ሲመሰክሩ የነበረው። አምቦ እኔ ተወዳደርኩበት ቦታ የምርጫ ሳትን አልሰጥም ብሎ የተጨቃጨቁ ወጣቶች አንዱ ተገድለው ነበር። ጉደር አካባቢ ግንጪ፣ ለምሳሌ በዚሁ ኮረጆ አንሰጥም ብሎ በተቀሰቀሰው ችግር አንድ ወጣት ተገሎብናል። ከዛ በፊት ደግሞ ወረጃ አርሶ ንባር መስመር በቅስቀሳ ጊዜ አንድ ወጣት ተገሎብናል። ስለዚህ ከምርጫ ሁለት ሺህ ሁለቱም ጋር የተያያዘ ማለት ነው እና እስካሁን ድረስ እኔ የማውቀው ከስልሳ በላይ ይሆናሉ። ዶክተር መረራ ፓርቲያቸው የሚያውቀው ነገር ካለ ምን ያህል የኦሮሞ ብሔረሰብ አባላት አሉ በአሁኑ ወቅት በተለያዩ የኢትዮጵያ እስር ቤቶች? እንግዲህ ቁጥሩ በጣም ያስቸግራል። አንዳንድ ጊዜ ግራፉ ከፍላል። ለምሳሌ ምርጫዎች አካባቢ ከፍላል። ለምሳሌ ኦነግ ከሽግግር መንግስቱ ሲወጣ ብዙ ሰዎች በሺዎች የሚቆጠሩ ናቸው። በሺዎች ብቻም ሳይሆን በአስር ሺዎች የሚቆጠሩ ሰዎች ታስሮ ነበር። ከመጋቢት ጀምሮ ከሶስት መቶ በላይ ታስሮ ነበር። የተወሰኑቱ ተለቀዋል። የተወሰኑቱ ፍርድ ቤት ቀርበዋል። የተወሰኑት ደግሞ ፍርድ ቤት አሁንም አልቀረቡ። ችግሩ ምንድን ነው መሰለኝ ቁጥሩን የኢትዮጵያ መንግስትም የሚያውቅ አይመስለኝም በእውነቱ ለመናገር ምክንያቱም ብዙ ሰው ነው አሳሪ። ማዕከላዊ መንግስት ያስራል። የኦሮሚያ መንግስት ያስራል። ዞንና ወረዳዎች ያስራሉ፣ ካድሬዎች ያስራሉ፣ የፌዴራል ፖሊስና የአካባቢ ፖሊሶች ያስራሉ፣ ደህንነት ያስራል፣ የቀበሌ ሚሊሻ ያስራል። አሳሪው ብዙ ነው። ገባ ማን ሲታሰር ደግሞ አንድ ሰዓት ይሆናል፣ አንድ ቀን ሆን ሊሆን ይችላል፣ አንድ ወር ሊሆን ይችላል፣ አመታት ሊሆኑ ይችላሉ። ለምሳሌ አስራ አራት አስራ አምስት አመታት የታሰሩ አሉ። በቀላል ቋንቋ አንድ ጊዜ አቶ ስዬ አብርሃ ያሉት ይገልጽ ይሆናል። የኢትዮጵያ እስር ቤቶች የኦሮሚፋ ይናገራሉ ያሉት እውነታቸውን ነው። ኦሮሞ በተለየ መንገድ ከቅርብ ጊዜ አመታት የኢትዮጵያ መንግስት ታሪክ ለየት ባሌ መንገድ እየታሰረ ነው። በወቅቱ የኦሮሞ ነጻነት ግንባር አባላት ናቸው የተባሉ ብዙ ሰዎች መታሰራቸውን የኢትዮጵያ መንግስትም አልሸሸግም። የታሰሩት ግን በህገወጥና የሽብር ተግባራት ላይ በመገኘታቸው ነው ነው የሚለው ያኔ ጠቅላይ ሚኒስትሩ አቶ መለስ ዜናዊ ከና አቶ ኦልባና መያዝ ጥቂት ቀደም ብሎ ለተወካዮች ምክር ቤቱ ባደረጉት ንግግር እንዲህ ብለው ነበር። በርካታ የኦነግ አባላት ታስረዋል። የሽብር ተግባር ከመፈጸሙ ጋር ተያይዞ በርካታ የኦነግ አባላት ታስረዋል። እነዚህ የኦነግ አባላት በሚታሰሩበት ወቅት ቀላል ያልሆነ ቁጥር ያላቸው የተቃዋሚ ፓርቲ አባላት ናቸው። እነዚህ ሽፋናቸው የተቃዋሚ ፓርቲ አባልነት እና መንግስት መግለጫ ለመስጠት አልቸኮለም፣ ተቃዋሚ ፓርቲዎች አባሎቻችን ታሰሩብን ብለው መጀመሪያ ስም ዝርዝራቸውን እስኪያስቀምጡ ድረስ፣ በሌላ አነጋገር የኦነግ ሽብርተኞች የእኛ አባላት ናቸው ብለው እነዚህ ተቃዋሚ ፓርቲዎች በራሳቸው ቃል እስኪመሰክሩ ድረስ መንግስት መግለጫ ለመስጠት አልፈለገም ነበር። አሁን መስክረዋል። በራሳቸው ቃል የኦነግ አባላት ናቸው ብለን የምናስራቸው የኦነግ አባላት መሆናቸውን የምናውቃቸው ብቻ አይደሉም። የኦነግ አባል ነው ብለን የምናውቀው በሙሉ ልናስረው አንችልም የሁሉም ጸረ ሰላም ኃይሎች አባላት መሆናቸው የምናቃቸውን በሙሉ ብናስር በሙሉ ብናስር ተቃዋሚ ፓርቲ አካባቢ ጭር የሚል ነገር የሚፈጠር ይመስለኛል። የምናስራቸው በፍርድ ቤት መርታት የሚያስችለን ማስረጃ ያገኘንባቸውን ብቻ ነው። ማስረጃው ፍርድ ቤት ቀርቦ እነዚህ ሰዎች ኦነግ መሆናቸው በፍርድ ቤት ከተረጋገጠ የኢትዮጵያ ሕዝብ ሊገመግመው የሚገባው መሰረታዊ ድምዳሜ እነዚህ ተቃዋሚ ፓርቲዎች የጸረ ሰላም ኃይሎች ሽፋን መሆናቸው በእርግጠኝነት መገንዘብ ይችላል፣ ይገባዋል። በተለይም ደግሞ እነዚህ አባላት የእኛ አባላት ናቸው ታሰሩብን ብለው በሚጮሁበት በአሁኑ ሰዓት ይህን ስራ ያለማወቅ እየሰሩት ነው ለማለት አስቸጋሪ እንደሆነ እያወቁ የሚሰሩት ጉዳይ እንደሆነ የኢትዮጵያ ሕዝብ ሊገነዘበው ይገባል ማለት ነው። ተቃዋሚ ፓርቲዎችም የጸረ ሰላም ኃይሎች ሽፋን ሆነው ሕገ መንግስቱ ያረጋገጠላቸውን ሰላማዊ የፖለቲካ ትግል የማካሄድ ስራ እነዚህን ሁለት ነገሮች እያደበላለቁ መቀጠል እንደማይችሉ መገንዘብ ይገባቸዋል። ከአርቡ ሰልፍ አስተባባሪዎች መካከል ሁለቱን አነጋግሬያለሁ። በቅድሚያ የኦሮሞ ጥናቶች ማኅበር ፕሬዚደንት ዶክተር ሞሲሳ አጋ ይህ መንግስት በእኛ ግምት ጨቋኝ መንግስት ነው። ብዙ ሰዎች ያለም በቂ ምክንያት ይታሰራሉ፣ ጋዜጠኞች ይታሰራሉ። በተለይ በቅርቡ የታሰሩ እንደ አቶ በቀለ ገርባ፣ አቶ ኦልባና ሌልሳና ከነሱ ጋር የታሰሩ ዘጠኝ ሰዎች ፒርሊ ኦን ፖለቲካል ግራውንድ ነው የታሰሩት። እኛ መረጃ አለን። እኛ ትክክለኛ ጥናት ያካሄደናል። የኦሮሞ ጥናት ማህበር ብዙ ጥናት ያካሄዳል በየአመቱ የሁማን ራይትስ ሊግ ኦፍ ሆርን ኦፍ አፍሪካ የኦሳ አባላት ናቸው ናቸው የኦሮሚያ ሰፖርት ግሩፕ የኦሳ አባላት ናቸው በየአመቱ ጥናት ያካሄዳሉ በመጽሄታችን ላይ ያሳትማሉ ኮንፈረንስ ላይ ያቀርባሉ ይሄ በተደጋጋሚ በየአመቱ አይተን አይተን አይተን ጽፈን በዶክመንት ላይ አስቀምጠን ነገር ግን ምንም አይነት ውጤት ስላላሳየ እስቲ አሁን ደግሞ ህዝቡን አስተባብረን በዚህ መንግስት ላይ ምክንያቱም ይሄ የአሜሪካ መንግስት ይሄን ሁሉ እያየ ብን የራሱን ሪፖርት የዩኤስ ስቴት ትምንት ዓመታዊ ሪፖርት የሚባለው በየአመቱ የሚዘረዝረውን እያየ ጥሎበታል ይሄን መንግስት መርዳት። ይሄ መቼ ነው የሚቆመው? እና የዩኤስ ፖሊሲ ሜከርስ ይህንን ተገንዝበው እንዲያስቆሙ ለማድረግ ግፊት እንዲያደርጉ ለማድረግ ነው። እርዳታ ሲሉ ምን አይነት እርዳታ? የገንዘብ እርዳታ፣ የማቴሪያል እርዳታ፣ የምክር እርዳታ። በገንዘብ ደረጃ እኛ የምናውቀው 600 ሚሊየን በየዓመቱ ይሰጣል ለኢትዮጵያ መንግስት እና ይሄ መንግስት ግን ያንን እርዳታ የሚጠቀምበት ይህ ነው የማይባል ሚሊተሪ በመገንባት የሚገነባውን ሚሊተሪና ሴኪሪቲ ኮት የሚባለውን የመጨቆኛ መሳሪያዎች ናቸው። ህዝቦችን በተለይ ደግሞ የኦሮሞ ህዝብ ምናልባት ከብዛቱ አኳያ ስለፈራ ሊሆን ይችላል። በብዛት የሚያስረው የኦሮሞን ህዝብ ነው። የኢትዮጵያ እስር ቤቶች ኦሮምኛ ይናገራሉ እስከማለት ድረስ ተደርሷል። እንግዲህ ይሄ ነገር መቼ ነው የሚያበቃው? ይሄ መንግስት ሀይ የሚለው ሰው ያስፈልገዋል። እና ይህንን ለማሳየት ነው እዚህ ሰልፍ ላይ ከሰማቸው መፈክሮች መካከል ኢትዮጵያ ኮሎኒያል ኢምፓየር ነች፣ የሚሉ መፈክሮችን ሰምቻለው። እንዴት ነው ይህንን የሚያስረዱ ኦርጋናይዘርስ ያንን አላዘጋጀ ነው። አንዳንድ ሰዎች በራሳቸው ያዘጋጀ ሊሆን ይችላል። ምክንያቱም የተለያዩ ሰዎች ኦሮሞ እንግዲህ ሰፊ አመለካከት ያለው ህዝብ ነው። ብዙ ምሁራን ለምሳሌ የኦሮሞ ህዝብ ኮሎናይዝ የተደረገ ህዝብ ነው እስካሁንም ያለ ህዝብ ነው ብለ ያምናሉ። ያንን አቋማቸውን ያንጸባርቃሉ። ይሄ ግን የኛ በኦሳ በኦሮሞ ኮሚኒቲ በሌላ የምናራምደው አቋም አይደለም። የኦሮሞ ወጣቶች ራስ ለመረገዝ ማህበር ሊቀመንበር አብ ታና ባላለሁ። የዛሬ ፕሮግራማችን በአሁኑ ጊዜ በኦሮሞ ህዝቡ ላይ እየደረሰውን ስርዓት ግፍ፣ በደል፣ ግድያ ና ከመሬቱ መፈናቀልን በመቃወም ለአሜሪካ መንግስት አቤቱታ ለማቅረብ ና ይህንም አውቆ በዚህ ጨቋኝ መንግስት እርዳታቸውን እንዳያቆሙ ለመጠየቅና ለማሳሰብ ነው። በጽሁፍ ነው ያቀረሙ። ጽሁፋችን አቅርበን ከስቴት ዲፓርትመንት ተወካይ ቀርቦ ተቀብሎ ተመልሷል። የአሜሪካ መንግስት በአሁኑ ጊዜ ያው እንደምታውቀው መንግስት ዋና ጀርባ አጥንት እግር እጅ አይን ሆኖ እየረዳቸው ያለው የምዕራቡ መንግስት ነው። በተለይም የአሜሪካ መንግስት በዚህ የጨቋኝና አምባገነን መንግስት ያደርገውን የገንዘብም ሆነ ወታደራዊ ድጋፍ እንዲያቆምና ከተጨቆኑ ህዝቦች እጁን እንዳያነሳ ነው የምንጠይቀው። እንደምታዩት በጣም ሰፊ ነው። አሁንም እየመጡ ነው። ኦልሞስት ወደ አምስት መቶ ሰው ነው እየጠበቅን ያለ ነው። ኢትዮጵያ መንግስት ሁሉንም ህዝቦች ኢትዮጵያ ውስጥ ያሉትን ህዝቦች እየጨቆነን ያለው በተለይም ደግሞ በኦሮሞ ህዝብ ላይ ፎከስ በማድረግ ከፍተኛ በደልና ግፍ እየፈጸመባቸው ነው። ይህንን በማወቅ ሰብዓዊ መብታቸውን እንዲያከብር በተባበሩት መንግስታት ድርጅት ደረጃ የተከበረውን ዲክላሬሽን ኦፍ ሂውማን ራይትን አክብሮ በራሱ ህገ መንግስት ላይ ያጸደቀውን የሰው ልጆች መብት መከበር ተግባር እንዲያውል እና እስረኞችን በተለይም ደግሞ በብዛት ከ9 በላይ ታግሮ ያሉትን የኦሮሞ እስረኞች አለምቅሮ ሁኔታ ከየእስር ቤቶ ሰዎቹ እንዲፈታቸው ነው የምንጠብቀው። ኢትዮጵያ መንግስት እኔም አንዱ ገፈት ቀማሽ ነኝ። የፈጠራ ወንጀል ነው፣ ኢትዮጵያ መንግስት ብዙ ጊዜ የሚያቀርበው እነዚህ አሁን ወንጀል ፈጽመዋል፣ ሽብር ጠቅባል ላይ ተሰማርተዋል ብሎ የሚያቀርባቸው የኦሮሞ እስረኞች ብዙዎቹ ስብል ሰራተኞች፣ አስተማሪዎች፣ የመንግስት ሰራተኞች፣ ተማሪዎች፣ ገበሬዎች፣ የሃይማኖት መሪዎች ከተለያዩ ዘርፍ የተሰባሰቡ ናቸው። እነዚህን ራሱን መንግስቱን ሲቃወሙ ወይ ደግሞ ያንን መንግስት የሚቃወም ነገር ተግባር ሲፈጽሙ ይህንን ራሱ የሰራውን የፀረ ሽብር ተኝነት ህግን በመጥቀስ አጉሮ መከራቸውን ያሳያቸዋል ማለት ነው። ስለዚህ ወንጀል ሰርቶ ሳይሆን የፈጠራ ወንጀል ነው የምሰራላቸው። የፈጠራ ምስክር ይቀርባል። ፍርድ ቤት እንደምናውቀው ነው ፍትህ የለም። በዚህ ሂደት አልፎ ነው ህዝቦችን እየጨቆነ መከራቸውን እያሳየ ግፍ እያሰማ ያለው። ገፈት ቀማሽ ነኝ ስትሉን ማለት ነው እኔ ራሴ እስረኛ ነበርኩኝ። ማዕከላዊ እስር ቤት ነበርኩኝ። ቃሊቲ እስር ቤት ነበርኩ። ስለዚህ ሁሉ ግፍ ምንም ወንጀል ሰይቼ ሳሆን ለፍትህ፣ ለሰላም፣ ለዲሞክራሲ ባደረግኩት ትግልና ለህዝቦች መብት መቀበር ላሰማ ድምፅ ነው የሁሉ በደረሰብኝ የነበረው። እኔንም ራሴ ዲሞክራሲ ኢትዮጵያ ውስጥ ዲሞክራሲ ቢኖር ኖሮ ከማይኖሪቲ ብሄር የሚመጣ አገዛዝ በአይኒ ምንስ መኖር አይችልም ነበረ ቲፒኤልኤፍ። እዛ ሀገር ውስጥ ዲሞክራሲ ቢኖር መሪ ወይ ገቨርን ማድረግ የሚችሉበት ሁኔታ አይኖርም ነበር። ስለዚህ ካለው ተጨባጭ ሁኔታ ኢትዮጵያ ህዝብ ብዛት አንጻር ቲ ፒ ኤል ኤፍን ሪፕሬዘንት የሚያደርጉ ማክሲማም ስድስት ፐርሰንት ነው። ግን የሀገሪቷን ዘጠና ፐርሰንት ፖለቲካል አስተዳደሩን ይዞ ያሉት እነሱ ናቸው። ዲሲሽን ሜከርስ ሁሉም ነገር አድራጊ ፈጣሪዎች ሲሆኑ ያ ስርዓት በተግባር አልተተገበረም። የለም፣ ዲሞክራሲ ፕራክቲካ የለም ኢትዮጵያ ውስጥ ነው የምንለው። በአሁኑ ጊዜ ኢትዮጵያ ውስጥ ያለው መንግስት የሁሉንም ብሄር ብሄረሰቦች በጎ ፈቃድ ያገኘ ከሁሉም ብሔር ብሔረሰቦች የተወጣጣ መንግስት ነው ነው የሚለው የኢትዮጵያ መንግስት ራሱ። ያንን ለማለት የህዝቦች መብት ተከብሮ ከህዝብ የተወጣጣ ተወካይ አይደለም ያለው። በነገራችን ላይ ኦሮሞዎችም አሉ ይህንን የሚሉ በመንግስቱ ውስጥ ተሳትፎ ያላቸው። ያ እነሱ አመጣጣቸው ከነሱ ጋር ከበረሃ የመጡ ናቸው። አሁኑ የቲፒለፍ መንግስት ራሱ ያቋቋማቸው ድርጅቶች ናቸው እንጂ የኦሮሞ ህዝብን የሚወክሉ አይደሉም። ከኦሮሞ ህዝብ ዩኒታ አግኝቶ ወይ ደግሞ ዲሞክራቲክ ተመርጦ የሚ ጠቀሱ ምክንያቱም እንደምታየው እስር ቤቱ ከዘጠኝ ፐርሰንት በላይ ሁን ከመንግስት ቀድሞ የነሱ ከፍተኛ ባለስልጣን የነበረው ከእስር ቤቱ ወጥቶ የተናገሩ፣ እስር ቤቱ ኦሮምኛን ይናገራል ነው ምለው። ያ ማለት እውነተኛ የህዝብ ተወካይ ኦሮሞ ፕሬዚዳንታች ብኖር ኖሮ ህዝቡ እንዲህ ሁኔታ በግፍ ታስሮ እስር ቤቱ ኦሮሞ ባለሆነ ነበር። ስለዚህ እውነተኛ ኦሮሞ ተወካይ የለም ማለት ነው። ያ ዋናው መገለጫ ነው። ኦሮሞ ከቤቱ እየተፈናቀለ ለሌሎች የተሸጠ ነው ያለው የተማሪው መብቱን ሲጠይቅ በአንድነት በግዙፍ በጅምላ ታስሮ ታጉሮ እየተሰቃየ ቶርች እየተደረገ ከሰዶክ ትምህርት ቤት እየተባረረ ያለው ። ስለዚህ ዲሞክራቲካሊ ሪፕሬዘንት ሆኖ ያሉ አካላት አይደሉም። እዛ መንግስት አሉ ኢትዮጵያ ውስጥ በአሁኑ ጊዜ የቀኝ አገዛዝ ጥያቄ አለ። ያ ቤዚካሊ እንግዲህ ስለሰማይይሄ ሰዋዊ መብት ጥያቄ ነው። አሁን ያካሄድ ያለ ነው የኦሮሞ ህዝብ መብት በጣም ተረግጧል። ግፍ የተፈጸመበት ነው። በመይቱ እንደ በአድ ያስተዳደረው አይነት ነው የሚያስመስለው። ያ እንዲቆም ምንድን ነው ጥያቄያችን ከሰብዓዊ መብት ጋር በማገናኘት ነው። እና ለሞ ሲስተሙ ኦሮሞን ስፔሲፊካሊ ታርጌት አድርጎ ከፍተኛ በደል የፈጸመ ስለሆነ ያንን ለማስቆም ነው ጥያቄያችን። አንድ ሌላም የሰልፉን ተሳታፊ አነጋግሬ ያለው አብዲን ሮሳ ይባላል። ዛሬ እዚህ የተገኘሁት የኦሮሞ ፖለቲካል ፕሪዝነርስ ተማሪዎች ኢትዮጵያ ውስጥ ባለው በሂዩማን ራይት ቫዮሌሽን ምክንያት ያንን ለመቃወም ነው የተገኘት ዛሬ። ፍላጎታችን የእኛ ብቻ ሳይሆን የህዝቡ በሙሉ ፍላጎት ኢትዮጵያ ውስጥ ፍትህ፣ የሰው ልጅ የመናገር ና ነገሮችን የማድረግ መብት የሚከበርበት ሁኔታ ይመጣል በሚል ነው ይህን ነገር እዚህ ቆመን ዛሬ የምናደርገው። አቶ በቀለ ገርባ ፍርድ ቤት በሰጠው አስተያየት ላይ የተናገረው ለፍትህና ለዲሞክራሲ ሌላ የሽብርተኝነት አቋም እንደሌለውና እሱ ባለው አቋም ደግሞ እንደሚቀጥል ነው የተናገረው። ስለዚህ እኛም ደግሞ የእሱን አላማ የእሱ ያለውን ነገር መብት ለሰው ልጅ መብትና ዲሞክራሲ እስከሆነ ድረስ የታገለው እኛም ከእሱ በኋላ እንዳለንና እንደምን እንደምንደግፈው ለማሳየት ነው። የእነ አቶ ኦልባና እስራት እንደተፈጸመ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ደኤታው አቶ ሽመልስ ከማል በሰጡት መግለጫ አንደኛው የታሰሩት በሽብር ፈጠራ ምክንያት ከታገደው ኦነግ ጋር አላቸው በተባለ ግንኙነት መሆኑን ተናግረው ነበር። በህዳር 2005 ዓ ም ተከሳሾቹ እነ አቶ ኦልባና ሌሊሳና በቀለ ገርባ የረዥም ዓመታት እስራት ቅጣት ተፈርዶባቸዋል። አርብ ጥር 17 ቀን 205 ዓ ምህረት በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የተካሄደውን አይነት ተመሳሳይ ሰልፍ በዕለቱ ለንደን ላይ መካሄዱንም አስተባባሪዎቹ ተናግረዋል። ለአሜሪካ ድምፅ ሶሎሞን አባተ ዋሽንግተን። I am of the land. I am of the Russian data. I am of the data. I am the son of I am the son of I want to be free. I want to be free. I want to be free. I want to be free. Ethiopia! Ethiopia! Liberty! Liberty! Liberty!